ከኢኮኖሚው ዓለም የአውሮፓ ህብረት 28 አባል ሀገራት ያሉትና 740 ሚሊዮን ህዝቦችን ያቀፈ ነው። የህብረቱ አጠቃላይ የኢኮኖሚ መጠን ከዓለም ኢኮኖሚ ሁለተኛው ትልቁ ኢኮኖሚ እንደሆነም ይታምናል። እንደ አውሮፓ አቆጣጠር ከ999 ዓ ም ጀምሮ ከ28ቱ አባል አገራት ውስጥ አስራ ስምንቱ አሁን አስራ ዘጠኝ ሆነዋል የጋራ ገንዘብ ኢሮ የሚጠቀሙ ሲሆን ከሁለት ሺ ዘጠኝ ዓመተ ምህረት ጀምሮ ግን በተፈጠረው የፋይናንስ ቀውስ ሳቢያ የህብረቱ በተለይም የኢሮ ዞን አገሮች ክፉኛ ሲመሰቃቀሉ ነበር የሰነበቱት። ፖርቹጋል፣ ስፔን፣ አየርላንድ ና ሳይፕረስ ገብተውበት ከነበረው የኢኮኖሚ ቀውስ ማገገማቸው እየተነገረ ቢሆንም የግሪክ ቀውስ ግን አሁንም የህብረቱ አሳሳቢ ችግር እንደሆነ ነው። የግሪክ ቀውስ የስደተኞች በገፈ ወደ አውሮፓ መግባት ያስከተለው ችግርና በህብረቱ የደቡብና ምስራቅ ጎረቤት አካባቢዎች ያለው የኢኮኖሚና ፖለቲካ ሁኔታ በህብረቱ የዚህ ዓመት የኢኮኖሚ እንቅስቃሴ ላይ ተጽዕኖ ማሳደራቸው የሚታመን ሲሆን ተጽዕኖው ግን ለሚቀጥለው ዓመት የኢኮኖሚ እንቅስቃሴም እንደሚተርፍ ነው የኢኮኖሚ ባለሙያዎች የሚተነብዩት። የ2015 የአውሮፓ ህብረት የኢኮኖሚ አፈጻጸምና የ2016 ተስፋ የዛሬው ከኢኮኖሚው ዓለም ዝግጅት ትኩረት ይሆናል። አብራችሁን ቆዩ የአውሮፓ ህብረት ለገበያ የሚያቀርባቸው ምርቶችና አገልግሎቶች አጠቃላይ መጠን ባለፈው ዓመት በአሜሪካ ከነበረው እንደሚበልጥ መረጃዎች ይጠቁማሉ ከዓለም አጠቃላይ የህዝብ ብዛት ሰባት ከመቶውን ብቻ የያዘችው የአውሮፓ ህብረት ከዓለም ጋር ከሚደረገው የንግድ ልውውጥ ሀያ ከመቶ የሚሆነውን የውጭና የውስጥ ንግድ ይይዛል። ሁለት ሶስተኛው የሚሆነው የህብረቱ ንግድ የሚደረገው ግን በዚያው በህብረቱ ውስጥ በአባል አገራት መካከል ነው። በአሁኑ ወቅት በህብረቱ 23 ሚሊዮን የሚሆኑ ሰዎች ስራ አጦች እንደሆኑ የህብረቱ የመረጃ ቢሮ ይገልጻል። ይህ ቁጥር ግን ባለፉት ዓመታት በህብረቱ ከነበረው የስራ አጥ ቁጥር ዝቅ እንደሚል ነው የሚነገረው። ባለፈው ዓመት በኢሮዞን አገሮች የነበረው የስራ አጥ ቁጥር 11.5 ከመቶ የነበር ሲሆን ዘንድሮ ወደ 10 ነጥብ 7 ዝቅ እንዳለ ነው የመረጃ ቢሮው የሚያመለክተው። በህብረቱ ደረጃ ደግሞ የስራ አጡ ቁጥር በመቶኛ ሲሰላ እንደጨመረ ተገልጿል። ለምሳሌ በፊንላንድ የስራ አጡ ቁጥር ከ9 ወደ 9 ነጥብ 5 ከመቶ፣ በቤልጂየም ከ8 ነጥብ 5 ወደ 8 ነጥብ 7 ከመቶ አድጓል። በአጠቃላይ ግን የህብረቱ ኢኮኖሚ አዝጋሚ ቢሆንም መሻሻል እንዳሳየና በአማካይ በ1.6 ከመቶ በአጠቃላይ ምርት ጂዲፒ እድገት እንዳሳየ ተገልጿል። የአውሮፓ ኮሚሽን የኢኮኖሚና የፋይናንስ ኮሚሽነር ሚስተር ፒየር ሞስኮቪች የህብረቱ ሀገሮች ኢኮኖሚ እድገት ካለው ዓለም አቀፋዊና አካባቢዊ ሁኔታ አንጻር በጥሩ አቅጣጫ ላይ እንደሆነ ይናገራሉ። ውስብስብ በሆነው ዓለም የፖለቲካ ውጥረቶች ባሉበትና ከዚህም ከዚያ በርካታ ችግሮች በሚስተዋሉበት ሁኔታ ያለንበት አቋም ጥሩ ነው፣ ግን በቂ አይደለም። ከዚህ በላይ መስራት ይኖርብናል። በተለይ የስራ ዕድል በመፍጠር በኩል ከፍተኛ ለውጥ ማሳየት ይኖርብናል። ምክንያቱም ይህ ለእድገት በጣም ወሳኝ ነው፣ በማለት የህብረቱ ኢኮኖሚ ብዙ ለውጥ ማሳየት የሚጠበቅበት መሆኑን ገልጸዋል። ብዙም ባይሆን በህብረቱ የተገኘው የኢኮኖሚ እድገት የሮ ዋጋ መቀነስና የውጭና የውስጥ ንግዱን ተወዳዳሪነት ለመጨመር በማገዙ የነዳጅ ዋጋ በመቀነሱ እንዲሁም የአውሮፓ ማዕከላዊ ባንክ የቀየሰው ፖሊሲ የፈጠረው አመቺ የፋይናንስ ሁኔታና የባንኮች አሰራር በመሻሻሉ ምክንያት እንደሆነ ባለሙያዎች ይናገራሉ። ያም ሆኖ ግን የህብረቱ ኢኮኖሚ በተለይ በአንዳንዶች ደቡባዊ የህብረቱ ሀገሮች ያለው አሳሳቢ እንደሆነና ግሪክም ከገባችበት ቀውስ ገና እንዳልወጣች በዚህም ምክንያት የሚቀጥለው አመት የኢኮኖሚ አፈጻጸም እመርታ ሊያሳይ እንደማይችል ብዙዎች ይስማማሉ። ለዚህ ዋናው ምክንያት የኢሮ ዞን አገሮች ከፍተኛ የዕዳ ክምችት ስላለባቸው ስላለባቸውና በአባላት መካከልም ያለው የምጣኔ ሀብትና የሰው ኃይል ልዩነት ሰፊ በመሆኑ ጭምር እንደሆነ ይታመናል። አንዳንዶች እንደውም ከጅምሩ እኩል ያልሆኑ ስብስቦች ሁሉንም እኩል በሚገዛ የገንዘብ ህግ ለመጠቀም ወስነው ኢሮን መመስረታቸው ነው የችግሩ ምንጭ በማለት ይከራከራሉ። ሚስተር ማርከል ኤታ ጋርሌ የተባሉ የኢኮኖሚ ባለሙያ ይህንኑ ሀሳብ በማጠናከር ችግሩ መሰረታዊ መሆኑን ሲያብራሩ በኢሮ ዞን ውስጥ መሰረታዊ ችግሮች አሉ። ግሪክ፣ ጣሊያን፣ ስፔን፣ ፖርቹጋል የመሳሰሉ ሀገሮች ከነበራቸው ገንዘብ ጋር ሲነጻጸር ከፍተኛ ዋጋ ባለው ኢሮ ለመጠቀም መወሰናቸው አላስፈላጊ ሲሆን የገንዘባቸውን ዋጋ ቀንሰው የውጭ ንግዳቸውን እንዳያጠናክሩና ቱሪስቶችንም ለመሳብ እንዳይችሉ አድርጓቸዋል፣ በማለት ችግሩ በመካከላቸው በርካታ ልዩነት ያሉባቸው ሀገሮች በደፈናው በአንድ ሕግና ዋጋ ባለው የኢሮ ገንዘብ ለመጠቀም መወሰናቸው ነው ብለዋል። አባል ሀገሮች ለጋራ ጥቅምና ለፈጣን የኢኮኖሚ እድገት የሚመጥኑ አሰራሮችን መንደፍ እንዲሁም በመካከላቸው ያለውን ልዩነት ለማጥበብ የፖለቲካና የኢኮኖሚ ፈቃደኝነት ማሳየት ይኖርባቸዋል። እንደ ሚስተር ማከል የመከራከሪያ ሀሳብ ሚስተር ሁልፒል የተባሉ ጎልድማን ላክስ የተሰኘ የኢኮኖሚ ምርምር ተቋም ከፍተኛ የኢኮኖሚ ባለሙያ በበኩላቸው የህብረቱ የ2016 ዓ ም የኢኮኖሚ እድገት በዚህ ዓመት ከነበረው አዝጋሚ እድገት ብዙም እንደማይልቅ በመግለጽ ለዩሮዞን ኢኮኖሚ እድገት አንዱ ፈተና ሊመጣ የሚችለው ከውጭ እንደሆነና ይህም አውሮፓ ለቻይናና ለሌሎች አዳዲስ ገበያዎች በጣም የተጋለጠ መሆኑ ነው። በዚህ ምክንያት በእነዚህ ሀገሮች የኢኮኖሚ መቀዝቀዝ ሲኖር የአውሮፓም ኢኮኖሚ የተዳከመ ይሆናል በማለት የቻይናና ሌሎች በማደግ ላይ ያሉ ሀገሮች ኢኮኖሚያቸው ሲዳከም የአውሮፓ ኢኮኖሚ በእጅጉ የሚጎዳ መሆኑን አስገንዝበዋል። ሚስተር ፒል ከውስጥ ሊከሰቱ የሚችሉ ችግሮችና የፖሊሲ ስህተቶችም ኢኮኖሚውን እንዳያንሰራራ ሊያደርጉ እንደሚችሉ በመግለጽ ከእነዚህ ውስጥ አንዳንዶቹን ጠቅሰዋል። the threat of political problems, um, any re-emergence of exit risk from the euro area, any deep governance problems in how to deal with the migration crisis. የፖለቲካ ችግሮች አደጋ ለምሳሌ ከኢሮ ለመውጣት የሚያስብ ወይንም የሚገደድ አገር የኖረ እንደሆነ የስደተኞችን ችግር በሚመለከት የጋራ ፖሊሲና አሰራር መዘርጋትና መተግባር ካልተቻለ በቅርቡ በግሪክና በምስራቅ አውሮፓ የታየው አይነት ችግር ከተከሰተና ከቀጠለ ቀውሱ ወደ ኢኮኖሚና ገበያው ሊዛመት ይችላል በማለት ሕብረቱ ለእነዚህ ችግሮች ከወዲሁ መላ መፈለግ ይኖርበታል ብለዋል። የስደተኞች ቀውስ በዚህ ዓመት የአባል አገሮች የኢኮኖሚ አቅም ላይ ከፍተኛ ጫና መፍጠሩ የሚታወቅ ሲሆን ጫናው ቢያንስ ለአጭር ጊዜ እንደሚቀጥልና በጋራ በተቀናጀ ፖሊሲ ችግሩን ለመቋቋም ካልተቻለ ተጽዕኖ ከፍተኛ ሊሆን እንደሚችል ባለሙያዎች ያሳስባሉ። የዘንድሮው የኢኮኖሚ የኖቤል ሽልማት አሸናፊ የሆኑት ዶክተር አንገስ ዳተን በስደተኞች ጉዳይና በአውሮፓ ላይም ስለሚኖረው ተጽዕኖ ባሰሙት ንግግር አሁን እያየን ያለነው ክስተት ባለፉት አንድ መቶ ዓመታት ሀብታሙ ዓለም በርካታውን የዓለም ክፍል ትቶ ለብቻው ያደገበት ውጤት ነው። ወደ ወደኋላ የቀሩት ሕዝቦች አሁን የተሻለ ሕይወት ፍለጋ የሚያደርጉት ፍልሰት የበለጸገውን ዓለም ድንበር እየነቀነቀው ነው በማለት ይህ ክስተት በአውሮፓ ኢኮኖሚ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ ገልጸዋል። በአጠቃላይም የህብረቱ ኢኮኖሚ በ2015 የተተገበሩ ባሉ የኢኮኖሚ ማሻሻያ ፕሮግራሞች፣ በነዳጅ ዋጋ መቀነስ በተሻለ የሞኔተሪ ፖሊሲና ቁጥጥር በመሳሰሉት እርምጃዎች ምክንያት መጠነኛ ግን አዝጋሚ እድገት ያሳየ ሲሆን እንደ ቻይና ባሉ አዳዲስ የኢኮኖሚ ኃይሎች ውስጥ የተፈጠረው የኢኮኖሚ መቀዛቀዝ የአውሮፓን የውጭ ንግድ እየጎዳውና የበለጠም ሊጎዳው እንደሚችል እንዲሁም የስደተኞች ቀውስ በኢኮኖሚው ላይ የሚያሳድረው ተጽዕኖ እንደሚቀጥል ነው የሚታመነው። በአንጻሩ አንዳንድ ከአውሮፓ ኮሚሽን ጭምር የወጡ ጥናታዊ ጽሁፎች እንደሚያስረዱት አውሮፓ በኢኮኖሚው እድገት እመርታ ለማሳየት የኢኮኖሚ መርሆችን እንደገና መመርመር ይኖርበታል። የኢኮኖሚው አቅጣጫና ግብ አሁን በዓለማችን ካሉ ተግዳሮቶች እንዲሁም ከህብረተሰቡ ፍላጎትና እድገት አንጻር መገናዘብም ይኖርበታል። በህብረተሰቡ መካከል የሰፈነው ሰፊ የኑሮ ደረጃ ልዩነት መጥበብና ህዝቦችን በዲሞክራሲ ላይ ያላቸው እምነት እንዲጠናከር ማድረግ ተገቢ ነው። በተጨማሪም ዓለም አቀፋዊ የፖለቲካና የኢኮኖሚ ክስተቶችና ውጥረቶች በህብረቱ ኢኮኖሚ ላይ ቀጥተኛ ተጽዕኖ ያለው በመሆኑ ህብረቱ በዚህ በኩል ያለበትን ዓለም አቀፋዊ ኃላፊነት ለራሱም ሲል በብቃት መውጣት ይኖርበታል። ብዙዎቹ የኢኮኖሚ ባለሙያዎች እንደሚያሳስቡት የአውሮፓ ኢኮኖሚ ካለበት የዳዴ ጉዞ ሊላቀቅ የሚችለው የዓለማችንንና የአህጉሩን በርካታ ተግዳሮቶች ሊመጥኑ የሚችሉ የኢኮኖሚና የፖለቲካ ፕሮግራሞች ሲቀየሱና ተግባራዊ ሲሆኑ ነው። አድማጮቻችን በዚሁ የዛሬውን ከኢኮኖሚው ዓለም ፕሮግራም ዝግጅት እናበቃለን። መልካም የጎርጎሳውያን አዲስ ዓመት። ገበያው ንጉሴ ለዶቼ ቬሌ ብራሰልስ።